of America <laughs> the way yih ya <OA>. america dums <laughs> radio tabiano በ19፣ 22 ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሐምሌ 18 2007 ዓመተ ምሕረት ዝግጅታችን ጀመረ። ጤና ስጥልን እንደምናመሻችሁ። ጤና ስጥልን እንደምናመሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና እኔም አሉላ ከበደነን ኒያጄ ዋሴ ኒያጄ ዋዜ ጤና ይስጥልኝ እንደምናችሁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናቸው። ዛሬ በአባታቸው አገር ኬንያ ይገኛሉ። በአብይ ርዕስ ዘገባለን። ይህን ነገርክ ቢናገሩ በይፋ ነው እንግዲህም የሆነውን ነገር ግን ብሶታለን እኛ ወዳችንን አሞናልና የሚነግሩን ነገር ካለ ደስ ይለናል። እንደተለመደው መጥተው ይሄ ትልቅ አገር ነው ብዙ ብዙ ድልድይ እየሰራችሁ ነው፣ ግንባችሁን ሰርታችኋል፣ በዚህ በዚህ አሜሪካን ፓርቲስፔት ታደርጋለች፣ የሴኩሪቲ ከንሰርን አላችሁ በዚህ በዛ በኩል እሱን አብረናችሁ እንቆማለን ብለው ከሄዱ አሁን እንግዲህ አስረግጠውን ሄደዋል ማለት ነው። የጠበቅነውን አገኘት ያለሉ እናንተ ነዋላ ዶክተር ዳኛቸው አሰፋ ናቸው ሲያነጋግር በሰነበተው ና ነገ በሚጀምረው የፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ዜና አቀባበል ና የጉብኝታቸው ፋይዳ ዙሪያ ከሰጡት ትንተና የተወሰደ ነው። በምሽት ዝግጅት አለን። ለዚህ ምሽት የሙዚቃ ቃና አይኖረንም። ክቡራትና ክቡራን አድማጮች ይቅርታ እንጠይቃለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማለን። ጊዜ ካገኘን ግን አልፎ አልፎ አንዳንድ ሙዚቃ ጣልጣል እናደርግላችኋለን። ጽዮን ግርማ እጇ ላይ ምናምን ሰዓት ይዛ አልቀረችም። አሁን የሰዓቱን ዋና ዋና ዜና አሉላ ላይ ያሰማናል። የዩናይትድ ስቴትስና ኬንያ ዓለም አቀፍ ሽብር የደቀነውን አደጋ ለመከላከል በጋራ ይቆማሉ ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። በትላንትናው ዕለት ናይሮቢ የገቡት ፕሬዚዳንት ኦባማ ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ በዋናነት የሶማሊያውን እስላማዊ ጽንፈኛ ቡድን አልሻባብን በመዋጋት ያደረጉትን ጨምሮ ስኬታማ የጸረ ሽብር መደጋገፍ ያሉት መጠነ ሰፊ የትብብር ግንኙነት በሁለቱ ሀገሮች መካከል መኖሩ ነው ኦባማ የተናገሩት። ኦባማ አክለውም ለበርካታ ዓመታት በዘለቀው የሶማሊያ ብጥብጥ ሳቢያ ከመኖሪያ ቀያቸው የተፈናቀሉ በብዙ መቶ ሺዎች የሚቆጠሩ ስደተኞችን ተቀብላ በማስተናገዷ ኬንያን አመስግነዋል። ሚስተር ኦባማ በዚህ ንግግራቸው ኬንያ ለእድገትና ብልጽግናዋ ደንቃራ ሆኖ የተደቀነባትን ፈተና ለመጋፈጥ ሀገራቸው ከኬንያ ጋር በመተባበር እየሰራች መሆኗን አመልክተው ሙስናን ለመዋጋት ላሳየት ቁርጠኝነትም ሚስተር ኬንያታን አወድሰዋል። የአገሪቱ ከፍተኛም ሆኑ የበታች ባለስልጣናት ጉቦ መቀበላቸውን ሊያቁሙ ይገባል ነው ያሉት ኦባማ። አዳዲስ የንግድ ስራዎችን ከመጀመር ዜጎች ይደናቀፋሉ ብለዋል። በኬንያ ያለውን የህገ ወጥ የዝሆን አደንን አስመልክቶም ውይይት ያደረጉት ኦባማ በዩናይት ስቴትስ የዝሆን ጥርስ ሽያጭን ሕገ ወጥ የሚያደርግ አዲስ ሕግ አስተዳደራቸው የሚያረቅ መሆኑን ገልጠዋል። የተመሳሳይ ጾታ ግንኙነቶችን በተመለከተ ጥያቄ የቀረበላቸው የዩናይት ስቴትሱ ፕሬዝዳንት አንድ አገር በጾታ ዝንባሌና ምርጫቸው ሳቢያ ሰዎችን ማግለል የለበትም ሲሉ መልሰዋል። ኬንያና ዩናይትድ ስቴትስ በሶማሊያ መረጋጋት እንዲሰፍን በአልሸባብ ቁጥጥር ስር ያሉ ቦታዎች ነጻ እንዲወጡ ይበልጥ ተቀራርበው መስራት እንደሚገባቸው፣ አገራቸው በተደጋጋሚ ለሶማሊያው ጽንፈኛ ቡድን ጥቃት የተጋለጠችባቸው የኬንያው ፕሬዝዳንት እሁሩ ኬንያታ በበኩላቸው ጥሪ አሰምተዋል። የተመሳሳይ ጾታ ጉዳይን አስመልክቶም የሀገራቸው ጉዳይ እንዳልሆነ ነው የተናገሩት ኬንያታ የቱርክ ተዋጊ ጀቶች በሶሪያ የሚገኘውን ራሱን እስላማዊ ግዛቶች በሚል የሚጠራውን ጽንፈኛ ቡድን የጦር ካምፖች እግረኛ ጦሯ ደግሞ በሰሜናዊ ኢራቅ ያሉ የኩርዲሽ ሰራተኞች ፓርቲ በምህጻረ ቃሉ ፒኬኬ በመባል የሚታወቀውን ቡድን ይዞታዎች ሌሊቱን አጥቅተዋል። ዘመቻው በሰሜናዊ ሶሪያ ሰፊ ክልል ነጻ ቀጠና ያሉትን ለመፍጠር የታለመ መሆኑን ነው የቱርክ ባለስልጣናት የተናገሩት። የቱርኩ ጠቅላይ ሚኒስትር አህሜት ዳቡቱጎሎ አንካራ ውስጥ ለጋዜጠኞች በሰጡ ቃል አገራቸው የጀመረችው ዘመቻ አስፈላጊ ሆኖ እስከተገኘበት ጊዜ ድረስም ይቀጥላል ብለዋል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቅርቡ በብሩንዲ የተካሄደውን ምርጫ ተአማኒነት የሌለው ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ተቹ። ኦባማ አክለውም መንግስቱና ተቃዋሚዎች ወደ ድርድሩ ጠረጴዛ እንዲመጡ ሲሉም ጥሪ አሰምተዋል። ኦባማ ይህን ያሉት የቡሩንዲውን ምርጫ የምርጫ ኮሚሽን ፕሬዚዳንት ፔሬ ንኩሩንዚዛን የአወዛጋቢው ምርጫ አሸናፊ ማድረግ በተገለጸበት ማግስት ነው። ቱኒዚያ። የቱኒዚያ ፓርላማ ዛሬ በአገሪቱ አዲስ የጸረ ሽብር ህግ አጽድቋል። ይህ የጸረ ሽብር ህግ የጸደቀው በቅርቡ የደረሱትን በቱሪስቶች ላይ የተቃጡ ጥቃቶች ተከትሎ ነው። አድማጮች፣ ሰዓቱ አጫጭር ዜናዎች እነኝሁ ነበሩ። አመሰግናለሁ። አልውላለ ዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎሄርትስ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሐምሌ 18 2007 ዓ ም ምሽት ፕሮግራም ነው። እነኚህ ግንኙቶች ደግሞ ሁል ጊዜ ሰላማዊ የሆኑ ሳይሆን ውጣ ውረድ ወይም ከፍና ዝቅ የሚልበት ጊዜ ነበረ። ዶክተር ጌታቸው መታፈሪያ የፖለቲካ ሳይንስ ምሁር ናቸው። በኢትዮጵያና በአሜሪካ ግንኙነት፣ በፕሬዝዳንት ኦባማ የኢትዮጵያን ጉብኝት ላይ የሰጡን ማብራሪያ አለ። ጋዜጠኛና መምህርት ሪዮት አለም ውስጥ ስለ ፕሬዚዳንት ኦባማ ጉብኝት ምን ትል ሆነ? እኔ ልደግፍና ላልደግፍ የምችለው እንዴት ነው መሰለት፣ መምጣቱን በራሱ ልቃወም አልችልም። ግን መጥተው ምንድን ነው የሚያደርጉት? የኢህአዴግ ባለስልጣናትን ብቻ አግኝተው ከሆነ የሚሄዱት የኢትዮጵያን እውነተኛ ገጽታ ተረድተው ሊሄዱ አይችሉም። አጭር ቃል እንመለሳለን። አሁን የዕለቱ አብይ ርዕስ ይቀርባል። ዩናይትድ ስቴትስ በዓለም ዙሪያ ለሚከናወኑ የሥራ ፈጠራ ክንዋኔዎች የአንድ ቢሊዮን ዶላር መዋለነዋይ እንደምታፈስ ፕሬዚዳንት ባራክ ኦባማ ዛሬ አስታውቀዋል። ኦባማ ይህንን የመንግስታቸውን ሀሳብ ይፋ ያደረጉት ኬንያ ዋና ከተማ ናይሮቢ ውስጥ እየተካሄደ ላለው የዓለም የስራ ፈጠራ ጉባኤ ዛሬ ንግግር ባደረጉበት መድረክ ላይ ነው። ናይሮቢ ከሚገኘው የምስራቅ አፍሪቃ ቢሮችን ዘጋቢያችን ጌብጃስሎ የላከውን ዘገባ ሰለሞን አባተ ይዞ ይቀርበዋሉ። ወደ ኬንያ ተመልሶ መምጣት ታላቅ ነገር ነው። ኒያጄ ዋዜ፣ ኒያጄ ዋዜ፣ ጤና ይስጥልኝ፣ እንደምን አመሻችሁ፣ እንደምንድናችሁ መሆኑ ነው በኪስዋሂሊ አፍ። ፕሬዚደንት ኦባማ እንደ አሜሪካ ፕሬዚደንት የመጀመሪያውን ጉብኝታቸውን ኬንያ ውስጥ ሲያደርጉ ለተገኙት የዓለም የሥራ ፈጠራ ጉባኤ አባላት ተሳታፊዎች ሰላምታ እያቀረቡ ነው። ይህ የኬንያ ጉብኝታቸው ለፕሬዝደንታዊ፣ መንግስታዊ ሳይሆን የግል ጉዳይም ነው። ይህንን ራሳቸው ናቸው ያሉት። የአባታቸው የትውልድ ምድር አሁንም ብዙ የስጋና የደም ዘመዶቻቸው እዚያው አሉ። ከዚህ አጭር የአባት ሀገር ናፍቆት መግቢያ ሰላምታ በኋላ ኦባማ ፈጥነው ወደ ጉዳያቸው ገቡና ባለፈው የሞሮኮ ጉባኤ በተገባው ቃል መሰረት ሥራ ፈጠራን በዓለም ዙሪያ አዳዲስ ሥራዎችን ለመክፈት ለማሳለጥ ለማቀላጠፍና ለማስፋት እገዛ ይውላል የተባለውን የአሜሪካ የገንዘብ ድጋፍ ይፋ አደረጉ። ዛሬ ግባችንን መምታታችንን ብቻ ሳይሆን አልፈነውም ነው መሄዳችንን ሳውጅ በኩራትና በደስታ ነው። ከባንኮች፣ ከድርጅቶች፣ ከበጎ ፈቃደኞች እንደ እናንተ አይነቶቹን ሥራ ፈጣሪዎች ለማገዝ ከአንድ ቢሊዮን ብር በላይ ለማሰባሰብ ከአንድ ቢሊዮን ዶላር በላይ ለማሰባሰብ አዲስ ቃሎችን አግኝተናል። ከዚህ ገንዘብ ግማሹ የሚፈሰው ሴቶችና ወጣቶች በሚፈጥሯቸው ሥራዎች ላይ መሆኑንም ፕሬዚደንቱ አስታውቀዋል። ይህ በሚስተር ኦባማ የተጀመረ ዓለም አቀፍ የሥራ ፈጠራ ጉባኤ ዛሬ ናይሮቢ ላይ ሲካሄድ ለስድስተኛ ጊዜ መሆኑ ነው። በጉባኤው ላይ ከአንድ ሺህ በላይ ሥራ ፈጣሪዎች ከዓለም ዙሪያ የተሰባሰቡ ሲሆን ከመካከላቸው የሚበልጡት የአፍሪካ ተሳታፊዎች ናቸው። ይህ ጉባኤ ከሰሃራ በስተደቡብ ሲካሄድ የአሁኑ የመጀመሪያው ነው። እዚህ መምጣት ፈልገን ነው ያደረግ ነው። እኔ ራሴም እዚህ መምጣት ፈለግኩ። ምክንያቶቹም አፍሪቃ ወደፊት እየተጓዘች ነው። የጉባኤውን መክፈቻ ከፕሬዝደንት ባራክ ኦባማ ጋር አብረው የመሩት የኬንያዋቻቸው ኡሁሩ ኬንያታም የአሁኑ ክንዋኔ በመላ አፍሪቃ ላለው ፈጠራና ተሰጥኦ ማሳያ ነው ብለዋል። የአፍሪካ ምጣኔ ሀብት ለአስር ዓመታት ያህል ከመላው ዓለም እጅግ በፈጠነ ሁኔታ እያደገ መሆኑን ሁላችንም እናውቃለን። ከቁጥሮቹ ጀርባ ለአፍሪቃ ትንሣኤ ራሱን ያስገዛ አዲስ ትውልድ አለ። ፕሬዚደንት ኦባማ ኬንያ ውስጥ ዛሬ ከተገኙበት ጉባኤ በተጨማሪ ነገም ከሀገሪቱ መንግሥት ባለሥልጣናት ጋር ውይይት ያደርጉና ነገ ማምሻውን አዲስ አበባ ገብተው ያድራሉ። በዚህ የኢትዮጵያ ቆይታቸው ከኢትዮጵያ ባለሥልጣናትና ከአፍሪካ ህብረት አመራር ጋርም እንደሚገናኙ ተገልጿል። ከአሜሪካ ድምጽ የሚተላለፍላችውን ስርጭት ነው አድማጮች እየተከታተላችሁ ያላችሁት። የሰማችሁትም የዕለቱን አቢይ ርዕስ ነበር። ቼንጅ ስ ጎናካም ለውጥ እየመጣ ነው ሳምኩክን ነው ያሰማናችሁ፣ የጽዮን ግርማ ምርጫ ነበረ። ወደ ተከታዩ ዝግጅት እናልፋለን። ተከታዩ ዝግጅት በኦባማ የኢትዮጵያ ጉብኝት ላይ አንድ ምሁር የሰጡንን ትንታኔ ሁለተኛ ክፍል የያዘ ነው። ሲያነጋግር በሰነበተውና ነገ የሚጀምረው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝት ዜና አቀባበልና የጉብኝታቸው ፋይዳ ትንታኔው የሚያተኩርባቸው ጭብጦች ናቸው። ትዝብትና ምሁራዊ ትንታኔውን የሚሰጡን እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ሲያስተምሩ የቆዩትና በኢትዮጵያ ወቅታዊ ጉዳዮች ላይ ትንታኔ በማቅረብ የሚታወቁት ዶክተር ዳኛቸው አሰፋ ናቸው። ዶክተር ዳኛቸውን ያወያየው አሉላ ከበደ ነው። የምሽቱ ሁለተኛ ክፍል ዝግጅቱ በትናንትናው ምሽት የተነሳን ነጥብ መለስ ብሎ በማስታወስ ይጀምራል። አንድ የታላቅ አገር መሪ የዓለም መሪ የሚባል ሰው ወደ ኢትዮጵያ ሲመጣ በመንግስት በኩል አሁን እንደገለጹት የተረጋጋ አገር መሆኗን ወደ እኛ መምጣታቸው ይሄን ያንጸባርቃል ከሚለው ባሻገር በተጨባጭ ምን አይነት የሚጠበቁ ለውጦች አሉ? የትኞቹን ነገሮች ትርጉም ባለው መልኩ ተጽዕኖ እንዲያደርጉ ሰው ይጠብቃል? ከተለያዩ ወገኖች የሰሙት ካለ ከተለያየ ወገን የሰማሁትን ልንገርህ። አንዳንድ የኦፖዚሽን ፖለቲካል መሪዎች ቢያነጋግሩን በጎ ነው ብለዋል። በሌላ በኩል ግን ቅዋሜው ልንገርህ ይኸው አምስት መቶ አርባ ሰባት መቀመጫ አምስት መቶ አርባ ሰባቱንም ወስጃለሁ ያለ መንግስት በበነገታው እንዳልከው ትልቁ የአሜሪካን ሊዲንግ ዲሞክራሲንን በአለም የሚል መሪ መምጣቱ ብዙ ሰው አሳዝኗል። እንዲያውም ቴክኒክ አዘር ስላፕ ኦን ዘ ፌስ የሰውን ቅሬታ እንደ ማባባስ ይቆጠራል እያሉ ነው። ቅሬታ አለ። በቃ ባይሆን ጥሩ ነበር የሚሉ አሉ። ከዛ ወደፊት ይወጣል። እነኚህ ታስረው የተፈቱ ልጆች የተደረጉት ነገር፣ እነኚህ ወጣት ሴቶች ላይ የተደረገው፣ ወንዶቹ ላይ የተደረገው ነገር በዓለም ደረጃ ይፋ በሚሆንበት ጊዜ የሚገርም ይሆናል። ግድ የለህም። የዞን ዘጠኝ ጋዜጠኞችና ሌሎች በስ ላይ የሚገኙ ጋዜጠኞች እያሉ ነው። ጋዜጠኞች ላይ የተደረገው ነገር ይፋ በሚሆንበት ጊዜ አሁን ላውራ አልፈልግ፣ ራሳቸው ይናገሩታል። እና ከዛ ይሄ ሁሉ ሆኖ አምስት መቶ አርባ ሰባት መቀመጫ እግዚአብሔር ያሳየ እንደዚህ አይነት ሞከሪ ኦፍ ዲሞክራሲ እንደዚህ አይነት ሾው ፕሪፖስትረስ የሆነ ውሸት ላይ ፕሬዚዳንት ኦባማ በመምጣታቸው ብዙ ሰው ተናዷል። እኔንም ጨምረኝ። ዋናው ተናዳጅ አንደኛው እኔ በግለሰብ ደረጃ ነው ብለን እንደዛ ነው እንጂ ምንም አይነት ምንም ምንም ምንም እኔ ትልልቆቹንም ተቃዋሚ ሀይሎች ብቻለሁ የቆዩትን መካከል ያሉትን ማውሪቻ አለሁ ለማነጋገር ያነጋግሯቸውናል እኔ ልንገር አሉላ ህዝቡ በጣም ዲስፖይንት ነው ነው የምልህ። ተወው። ሌላ ነገር ይሰሩልናል የሚለው አሁን እያነጋገርከኝ አምስትና ስድስት ሄሊኮፕተር እየተሽከረከረ ነው፣ እንደ ጉድ ዝቅ ብሎ እየወረደ ነው። ቅድምማ ብደውሎ ነው ተሰማው ነበር። ጥበቃው ተጠናክሯል። ባ ጥሩ ነው። ሴኪሪቲው ነው የተረፈን ይሄ ነው። ሌላ ነገር አለ ኮርነሩ ብረት የያዙ ወታደሮች መሽከርከር ነው የተረፈን ነው ዶክተር ዳኛቸው የገለጹትን አይነት ቅሬታ ከግራ ከቀኝ ከተቃዋሚ ወገኖች በሚሰማበት በቅርቡ በተካሄደው የኢትዮጵያ ብሔራዊ ምርጫ አንድ ፓርቲ ሙሉውን ጠቅሎ የወሰደበትን አገር ፕሬዚዳንት ባራክ ኦባማ መጎብኘታቸው የሰውን ቅሬታ እንደ ማባባስ ይቆጠራል ያሉትን፣ በሌላ አንጻሩ ደግሞ እሳቸውን ተከትሎም የዓለም መገናኛ ብዙኃን ኢትዮጵያ ሌላ ጊዜ ከምትነሳው በበለጠ የዓለም ዓይኖች ሁሉ የሚያርፉባት አገር አያደርጋትም ወይ? ፕሬዚዳንት ባራክ ኦባማ ራሳቸው በአዲስ አበባ ተገኝተው በቀጥታ ግፊት ሊያደርጉባቸው የሚችሉ ጉዳዮች ይኖራሉ እስከሚለው መከራከሪያ የሚያነሱ ይህም ጥቅም ነው የሚሉ ወገኖች አሉ። እርሱን ያዩታል። ጥሩ እኮ ነው ልጅ አሉላ። እኔ እምልህ እሱ ሊመጣ ይችል ይሆናል ዲሞክራቲክ አገር ነኝ ብላ ያለች ሀገር አምስት መቶ አርባ ሰባት መቀመጫ እኔ አሸንፌያለሁ ብለው በፊት ለፊት የወጡ ሰዎች ናቸው፣ እነ ቡድና ሰዎች እና ፕሮባብሊ ስለ ኢትዮጵያ ሲል ኢንዳይሬክትሊ አሁንም ያነ ስታሊን ከጀርባ ምንድነው ነው የሚካሄደው ብለው ሲሉ፣ ይሄ አድቫንቴጅ ይኖራል ምትለው ተራብስ ይኖራል። አዕምሮን ክፍት አድርጌ ልቀበል ይችል ይሆናል። አሉላ፣ ጥሩ ጥያቄ ነው። የወጡ ዘገባዎች አሉ። አሁን የእሳቸው መሄድ ምክንያት በመሆኑ የተነሳ የዋሽንግተን ፖስት ፎሪን ፖሊሲ ማገዚን የዓለም መገናኛ ብዙኃን ግራቀኝ ጉዟቸውን ተንተርሰው መሄድ የለባቸውም እስከሚለው ድረስ እየዘገቡ ነው። የዓለም አቀፍ የሰብአዊ መብት ተቋማት በዝርዝር እየጻፉ ነው። ታዋቂ ግለሰቦች፣ የፖለቲካ ጉዳይ ተከታታዮች እየጻፉ ነው። ከሄዱ በኋላም እንዲያመጡ ወይም ደግሞ ግፊት እንዲያደርጉባቸው የሚፈልጉባቸውን ጉዳዮችም እያነሱ ነው። ከዛ አንጻር እንደው አንድ ሁለት ጭብጦችን በጣም ቀጥተኛ የሆኑ ጭብጦችን ላንሳለሁ። አሉላ በዛ ሳይድ ያለውን አንተን የምታውቀው ጥሩ ነው አልኩ እ ዋሽንግተን ፖስት አላነብ ኒውዮርክ ታይምስ አላነብ ነገሩን ነው ምለ። እኛ ግን እንደ ኢትዮጵያዊ ነው ምለ። እኛ እንደዚህ አይነት ሁኔታ ከተፈጠረብን በኋላ ፓርቲዎች እየተከፋፈሉ የተቃዋሚ ፓርቲ የሚባለውን ከምፕሊት ዲስ መንበር አድርገው በቃ ዝም ብለው እኛ አሸንፈናል ብለው ባሉበት በነገታ ላይ የአሜሪካን ምል ፕሬዚዳንት መምጣታቸው እኔ በበጎ የኢትዮጵያ ህዝብ ያዋል ብዬ አልልም። ግን እንዳልከው አቴንሽን ይስባል። አንዳንድ ጥያቄዎች ሊነሱ ይችላሉ ምትል ከሆነ ከዛ ካለበት ቦታ ፐርሃፕስ እኔ ከዚህ ሆኜ እሱን ጃጅ ላደርግ አልችልም። አሉ ግን በኦቨርኦል ግን ለአንዳንዶቻችን እዚህ ላለን ለብዙዎቹ ነው የኢትዮጵያ ህዝብ ማ ትዞታል አልኩህ እኔ እኔ ማናገራቸው የመንገዱ ያሉት ሰዎች ሰድ ምን ጥቅም አለው ለእኛ ምንም ነገር የለውም ነው የምለው። ይኸው በሌላ በኩል ደግሞ የሚያገኙትን ልንገርህ እነኚህ ሰዎች ይኸው የሚገርም አይነት የሞረል እንትን ነው እያገኙ ያሉት በቃ መጣ የአሜሪካን ፕሬዚደንቱ። እናንተ ዲሞክራሲ የለም ትላላችሁ፣ ሩል ኦፍ ሎ የለም ትላላችሁ። በቃ ከመካና መዲና በቃ ዋናው ዋናው ዋናው ወይም የሮም ፖፑ መጣ። ትልቁ ካርዲናል ሲመጡ ከአንድ ቦታ ይህ እናንተ ወሬ ነው የሚሉ ብለው ያሉናል። በቃ እኛ አግኝተናል። አልቲሜትሊ መጥቶ የማያውቀውን የአሜሪካን ፕሬዚዳንት ይሄው መጣ። ዲክቴተርሺፕ ና ኦቶሪቴሪያን ብትሆኑ ኖሮ አይመጡም ነበር። ሰው የሆነ እየተባለ ያለ ተቀባይነት ከማግኘት ጋር ነው የተነጻጸረው። ነው የሚሉት ተቀባይነት ከማግኘት ጋር ነው ይሄ እኮ የቅቡልነት ጥያቄ እኮ ነው። እኛ በቃ ተቀባይነት አግኝተናል። በዓለም ስታቸራችን ከፍ የዓለም መንግስት ነን። እዚህ ዝም ብላችሁ ወዲያ ወዲህ ታወራላችሁ ነው እየተባለ ያለ። በዚህ በኩል ችግር ተፈጥሯል። ግን አዘንዶብዘደይ ህዝቡ ነው የሚወስድ እንጂ ኦባማ ተርማቸውን ጨርሰው ቢመጡ ኖሮ ኢትዮጵያ ህዝብ በደስታ ነው የሚቀበላቸው። ስለ እሳቸው አይደለም ሮ ስለመጡብን ነው አወዛጋቢና ችግር የፈጠረው ነው። ለጎበዞቹ ሀያ አራት ሰዓት አሁን ስፒን ዶክተሮቹ እየሰሩ ነው። ምክንያቱም ቴሌቪዥን የለን እኛ፣ ሬዲዮን የለን አስቂ እናንተ ናችሁ እኮ ትንሽ ዊንዶ የሰጣችሁን። ይችንም ለመናገር ወንድ አንድ ነጥብ ገፋ አድርገን እናንሳ። ዶክተር ዳኛቸው በሳቸው ጉብኝት ሳቢያ የሰውን ቅሬታና መቆርቆር ብርሃን እንዲያዩ ያደርጋል ከሚለው ሀሳብ አንስቶ ከዚህ ቀደም አፍሪካን በጎበኙበት ወቅት በዓለም ከፍተኛ ትኩረት የሳብ ንግግሮችን አድርገዋል። የጋናው ተጠቃሽ ነው። እንደሚያስታውሱት አፍሪካ በጠንካራ መዳፍ ህዝባቸውን ተጭነው የሚገዙ አምባገነኖች ሳይሆን ጠንካራ ተቋማት ነው የምትሻው፣ ያሉበትን ንግግራቸውን ብዙዎች ያስታውሳሉ። ግፊት እንዲያደርጉበት የሚፈለገውን ሀሳብ ሲያጸኑ ታሪክ ከመንፈሰ ጠንካራው የአፍሪካ ህዝብ ጎን ነው ያሉበት ንግግር ይነሳል። በተመሳሳይ ለሙስሊሙ አለም በግብጽ ያደረጉት ንግግር ይጠቀሳል። የአፍሪቃ መሪዎች መቀመጫ ናት አዲስ አበባ። በአፍሪካ መሪዎች ጽህፈት ቤትም ተገኝተው ንግግር እንደሚያደርጉ ከኢትዮጵያው ጠቅላይ ሚኒስትር ጋር ሆነው ጋዜጣዊ መግለጫ እንደሚሰጡ፣ ጥያቄዎች እንደሚቀበሉ ይሄ ሁሉ ይጠበቃል። ያቺስ ጠባብ መስኮት አሉላ፣ ይሄ ሳይለንት ዲፕሎማሲ የሚባለውን ነገር ትተው መጥተው እንደዚህ በፊት ለፊት ወጥተው እንደዚህ እንደዚህ ቢሉልን ደስ ይለኛል። ሁላችንም እኮ ደስ ይለናል። ግን ይሄ በጣም አስቸጋሪ ነው ለማሰብ ነው እንዳልከው ይቺ የአፍሪካን መዲና ተበላለች። ኢትዮጵያ ብዙ ብዙ ነገሮች አሉ። እኔ አይመስለኝም፣ ግን ቢናገሩልን፣ አንዳንድ ነገሮች መስተካከል አለባቸው። እኔም እኮ የአዲስ አበባ መምጣት የለባቸውም፣ ከዋሽንግተንም ሊሰሩ ይችሉ ነበር ነው። ምልክት አላየንም እና ቢናገሩልን፣ ፕሮሰሱ እንዴት ነው? ሩል ኦፍ ሎው እንዴት ነው? የፕሉራሊዝም ጥያቄ እንዴት ነው? እስረኛዎች ለምን አትፈቱ? ለምንም ትንሽ ፓወር እንደው ለማጋራት አትሞክሩ? ኢትዮጵያ ብሄረሰብ እኔ እኮ ነው እንግዲህ መቶ በመቶ እኮ ብሎ የወጡ ጎበዞች ናቸው። በቃ ከዚህ ወዲህማ በቃ ማንን የሚሰቡት የላቸው። ትቀልዳለን። ኦባማም እኮ መጣ ነው የሚሉት ተናገረ እኮ። እና ይሄን ነገር ቢናገሩ በይፋ ነው እና ለሲ ስ እንግዲህ የሆነውን ነገር የኢትዮጵያ ሕዝብ አሜሪካኖችን የሚጠላ ሕዝብ አይደለም። ታቃላ እንግዳችን ናቸው፣ መጡ የመንግስት ብቻ አይደሉም። ኢትዮጵያም ሕዝብ ይቀበላቸዋል እኮ ምንም ችግር እኮ የለውም። ያ አይደለም ብያ፣ ግን ብሶታለን እኛ ወዳችንን አሞናልና የሚነግሩን ነገር ካለ ደስ ይለናል። እንደ ተለመደው መጥተው ይሄ ትልቅ አገር ነው፣ ብዙ ብዙ ድልድይ እየሰራችሁ ነው፣ ግንባችሁን ሰርታችኋል። በዚህ በዚህ አሜሪካን ፓርቲስፔት ታደርጋለች፣ የሴኩሪቲ ከንሰር ናላችሁ በዚህ በዛ በኩል እሱን አብረናችሁ እንቆማለን ብለው ከሄዱ ያው እንግዲህ አስረግጠውን ሄደዋል ማለት ነው። የጠበቅነውን አገኘን ያንያሉ። እናንተ ነዋ ያኔ ምን አደረጉ ላይ እንነጋገራለን። ነገርኩ። ምንም ቻነል የለንም። እናንተ ናችሁ ያላችሁ። ወይ ዶች ቬላ ነው በብዛት እናንተ ናችሁ። ሌላ ኮ የለን። እኛ ተዘግተን ያለን ሰዎች ነው። እስኪ አሁንም ከሚጠበቁ ተስፋ ከሚደረግባቸው ነጥቦች አንጻር በቅርቡ የኢትዮጵያ መንግስት ከወሰደው ውሳኔ ጋር አንዱን ናዛ ምድና እንመልከት። ቅድም ያነሷቸው ወጣት ጋዜጠኞች፣ አምደኞች ከአመት በላይ ለሚሆን ጊዜ ከታሰሩ በኋላ ተለቀዋል። የሰብአዊ መብትና የጋዜጠኞች መብት ተሟጋቾች ኢትዮጵያ በዓለም ዙሪያ ትልቋ የጋዜጠኞች መታሰሪያ አገር ሆናለች የሚል በየቀኑ የሚጽፍባት ጋዜጠኞች እስር ቤትነት በዋናነት የሚጠሯት አገር ሆናለች። ና ወደዛች አገር ሲሄዱ ጋዜጠኞች እንደታሰሩ መሄድ የለባቸውም በሚለው ግፊት ሳይደረግ አልቀረም የሚል ትችት የሚያመጡ አሉ። ለእነኚህ አራት ጋዜጠኞች ና የኢንተርኔት አምደኞች መለቀቅ ለሌሎችም ተመሳሳይ ግፊት ይደረጋል። እነ ተመስገን ደሳለኝ እነ እስክንድር ነጋ በመጽሐፋቸው የታሰሩ ናቸው፣ እና እነሱም ይወጣሉ የሚል ተስፋ ያሳደሩ ወገኖች አሉ። የፖለቲካ እስረኞች ተብለው የሚጠሩት ወጣቶቹን እነ ነጻነት አንዱ አለምን ከእስር የሚያስወጣ ሁኔታ ይፈጠራል እስከሚለው የሚሄዱ አሉ። ተስፋ ይታየታል። በዚህ መንገድ የተወሰኑ ልጆች የተፈቱት ምንም ጥርጥር የለውም። ለፕሬዚዳንት ኦባማ ካሮት ነው የሰጧቸው። እስካሁን ግን ይዘዋል ዱላውን። እኛ አጠቃለን የለቀቅነው ለኦባማ ነው እንዳይባል ዋና ዋናዎቹ አስረ ይዘዋል፣ ደማ አይፈቷቸውም። እነኛ ለቀናል። ምክንያቱም ኦባማ ስካሚንግ ፕሬሸር አለበት። ከዲያስፖራ የሚመጣውን ፕሬሸር ትንሽ እኛም እንደው አንድ ነገር እናሳይ፣ እዛ ያሉትን ዲፕሎማቶቻቸው የሚሉት ትንሽ ምልክት እንስጣሉ፣ ፈቷቸው። ግን እነ እስክንድር ነጋን፣ እነ ተመስገንን፣ እነኝ እነኝን ግን አይፈቱም ነው። ምክንያቱም ፕሬሸሩ ጠንከር ያለ አይደለም። ምንም ነገር ያላደረጉ ወጣት ልጆች ነው ያሰሩት። እሱ ሲወጣ አለም ጉድ ይላሉ። አሁን እኔ አላወራም እና እኔ አልመሰለኝ። እርግጥ ከእሳቸው መምጣት ጋር ነው ፍቾ የሚለው እሱ ማንም ኢትዮጵያ የሚያወራው ርዕዮትም ቢሆን ተርሟን ጨርሳ ነው። አምስት ዓመት ተፈረደባት። አራት ዓመት ከምናምን ታ ሌላው የሚነግርን እንገርህ አሉ። ጠቅላይ ሚኒስትሩ ከአስራ አምስት ቀን በፊት ሲጠየቁ ቴሮሪስቶች ናቸው አሉ ከአስራ አምስት ቀን በኋላ ሲፈቱ አንዳንድ ኢትዮጵያውያን እዚህ ያሉ የሚሉት መሰለ። እንደውም ጠቅላይ ሚኒስትሩ የሚያውቁ አይመስለን፣ መፈታታቸው በኋላ ነው የሚሰሙት። እንደማንኛችን ነው፣ በሬዲዮ ነው የሰሙት ነው የሚባለው። ይሄ ነው በቀኔ ተሰማኝ ነግሬሃለሁ። አሉላ የራሴንም ስሜት ነግሬያለሁ። ልሳሳት እችላለሁ፣ ግን ህዝቡ ምንም አይነት ፋይዳ የለውም ነው የሚለው። መልካም። አሜሪካና ኢትዮጵያ ከመቶ ዓመታት በላይ የዲፕሎማሲያዊ ግንኙነት ባራክ ኦባማ የመጀመሪያው የአሜሪካ ፕሬዚዳንት ሆነው ኢትዮጵያን ሊጎበኙ ነው። ጉብኝታቸውን አስመልክቶን ትዝብቶን ጨምሮ ለሰጡን አስተያየት ለጊዜው አመሰግናለሁ። ምን ተደረገ፣ ምን አልተደረገ፣ ምን መልሰን እናያለን። ዶክተር ዳኛቸው አሰፋ ለጊዜው አመሰግናለሁ። አሉ ላይ ጠብቃለሁኝ እኔ ለመማር ለመስተካከል ዝግጁ ነኝ። እንገናኛለን። ደና አሁን ልኝ ዶክተር ዳኛቸው እና ሉላ እናመሰግናለሁ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ምሽት ስርጭት ነው። ዙሪያ የጀመርናቸው ዝግጅቶች ይቀጥላሉ። ስለ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት፣ በቅርቡ ከአራት ዓመታት እስራት በኋላ የተፈታችው መምህርትና ጋዜጠኛ ርእዮት አለሙ ምን ትላለች? ሰለሞን አባተ ትናንት ምሽት ላይ አነጋግሯት ነበር። ርእዮት ጤና ይስጥልኝ፣ እንደምናመሸሽ እንደምናመሻችሁ ደህና ነሽ? እንዴት ነው ስሜትሽ፣ ጤንነትሽ፣ ሁሉም እንዴት ነው ከእስር ቤት ከወጣሽ በኋላ? ደህና ነኝ፣ እግዚአብሔር ይመስገን። ያው እስካሁን እንግዲህ እንግዳ ማስተናገድ ነው፣ ብዙ ሰው ነው የሚመጣው። የውጭውን ነገር ለመድሽው? ከአራት ዓመት በኋላ ያው እንግዲህ ለመ እየሞከርኩ ነው። ጥሩ ነው። ሰሞኑን ፕሬዚደንት ኦባማ አዲስ አበባ ይገባሉ። ከነገ ወዲያ ማታ ነው የሚገቡት፣ እሁድ ምሽት ላይ እና ለሁለት ቀናት አዲስ አበባ ይቆያሉ። አንቺ የተፈታሹ ከእሳቸው ጉዞ ጋር ተያይዞ ነው የሚል ስሜት አለሽ? ብዙ ሰዎች እንደዚህ አይነት ጥያቄ ይጠይቁኛልና እንዲህ አይነት ግምት አለ፣ ግን ነውም አይደለም ለማለት የሚያስችል ምክንያት አጣለሁ። ምክንያቱም ጊዜውን ስታስበው የእኔም ሆነ የዞን ዘጠኝ ግማሾቹ ልጆች መፈታት ይገናኝባሃል። በሌላ በኩል ደግሞ በጣም ብዙ የፖለቲካ እስረኞች አሉ። ከኔ መፈታት ቀን ጀምሮ ብታየው ደግሞ በጣም ብዙ ሰው እየታሰረ ነው ስለዚህ ያው እንዲህ ነው እንዲያ ነውም ለማለት የሆነ ግራ የሚያገባ ነገር ነው ያለ ሰሞኑንም እንደዚህ አይነት ቅሬታ የሚያሰሙ ተቃዋሚዎች ነበሩ ለመሆኑ ርእዮት አንቺ እንዴት ነው የምታስቢው ልክ ነው መምጣታቸው ወይስ ደግሞ ልክ አይደለም ብለሽ ነው የምታስቢው ትደግፊያለሽ ወይስ አትደግፊም ወደ ኢትዮጵያ መጓዛቸውን እኔ ልደግፍና ላልደግፍ የምችለው እንዴት ነው መሰለት መምጣቱን በራሱ ልቃወም አልችልም ግን መጥተው ምንድን ነው የሚያደርጉት የኢህአዴግ ባለስልጣናትን ብቻ አግኝተው ከሆነ የሚሄዱት የኢትዮጵያን እውነተኛ ገጽታ ተረድተው ሊሄዱ አይችሉም የሆነ አዲስ መንገድ ወይ አዲስ ህንጻ አይተው ወይንም ደግሞ ስለ ልማቱ ወይም ስለ ውሸት ዲሞክራሲው ከኢህአዴግ ባለስልጣናት ሰምተው ብቻ የሚሄዱ ከሆነ ያንን በጣም እቃወማለሁ መጥተው ግን ሊያገኟቸው የሚችሉ በትክክል ተቋሚ የሆኑ ፓርቲ አመራሮችን ሊሆን ይችላል አባላትን ወይም ደግሞ ከነጻው ፕሬስ ሰዎች ውስጥም ሊያገኙት የሚችሉት ሰው ካለና ስለ ሁኔታው ከሁለቱም ወገን መስማት የሚችሉበት አይነት ነገር ካለ ከዛ በኋላም ደግሞ በሚችሉት አቅም መስራት የሚችሉበት ሁኔታው ላይ ነገር ካለ መምጣታቸውን አልቃወምም። ስለዚህ የሚወሰነው መጥተው ከነማን ጋር ተገናኝተው ነው የሚሄዱት ከዛስ በኋላ ደግሞ ምንድን ነው የሚያደርጉት የሚለው ነገር ነው። መደገፊ ወይም ደግሞ መቃወሚ የሚመሰረተው በዚህ ላይ ነው የሚሆነው። ሪዮት፣ አሁን ፕሬዚደንት ኦባማ አዲስ አበባ እያሉ አንቺን ቢያናግሩሽ ምንድን ነው መናገር የምትፈልጊው? ትባይ ምንት ያለሽ ምንድን ነው የምትፈልጊው? ምን እንዲያደርጉ ነው ፕሬዚደንት ኦባማ የምትፈልጊው? አዎ ከኢትዮጵያ ጋር እንግዲህ አሜሪካ የጸረ ሽብር አጋር ናት። ያው በዚህ ምክንያት እንግዲህ ያለው መንግስት ይሄንን እዚህ ላይ እየሰራ ያለውን ነገር በመጠቀም ሊያታልል የሚሞክርበት አይነት ሁኔታ አለ። ለምሳሌ እኛን አሸባሪ በማለት ማንኛውም ሊቃውመው የሚችለውን አካል በሙሉ በአሸባሪነት በመፈረጅ የዓለም አቀፉ ማህበረተሰብም እንደዛ እንዲያይ እንዲታይለት የሚፈልገው ነገር አለ። በእርግጥ ይህንን ማወቅ የእኛን አሸባሪ አለመሆኑ ማወቅ እና የኢትዮጵያን ተጨባጭ ሁኔታ ማወቅ ለማወቅ ከተፈለገ በጣም ቀላል ነገር ነው። ስለዚህ ልናገር የምችለው ነገር ምንድን ነው? አንደኛ በጣም የፍትህ ስርዓቱ መዛባቱ መታወቅ አለበት፣ በሳቸውም ዘንድ ሆነ በአለም አቀፍ ማህበረሰቡ ዘንድ ያለው ሁኔታ ለምሳሌ አባል ካልሆንክ ስራ ያለማግኘት እንደገና ደግሞ የስራ እድገትም ማግኘቱም ይሆናል። እድገቱም አጠቃላይ መኖር የምትችለው ራሱ በዚህ ሰዓት ኢትዮጵያ ውስጥ አባል ከሆንክ ብቻ እየሆነ ያለበት ሁኔታ አለ። ለምሳሌ አሜሪካ ለኢትዮጵያ የምትሰጠው እርዳታ አለ። እነዚህ እርዳታዎች ውስጥ እንዴት እየዋሉ ነው ያሉት? በትክክል እውነት ለሚሰጠው ዓላማ ነው እየተዋለ ያለ ወይስ ገዢ ፓርቲ የበለጠ ጠንካራ እየሆነ ጡንቻው እየፈረጠመ፣ የሚቃወሙትን ሰዎች፣ ሌሎች ፓርቲዎችን ለማዳከም እንደገና ደግሞ ሚዲያዎችን አለም አቀፍ ሚዲያዎች እንዳይሰሙ ለማቋረጥ ጃም ለማድረግ ለእንደዚህ አይነት ነገር ነው ወይ የተጠቀመበት ያለው። ይህንን ማጣራትና እዚህ ላይ እርምጃ መውሰድ መቻል አለባቸው እና ገና ለገና ያው በጸረ ሽብር ትግል ውስጥ በዚህ አልሸባብ ወይም በሌላው አጋር ናት በሚል ኢትዮጵያ፣ ሌላው ነገር ሀገር ውስጥ ያለው የዲሞክራሲ አፈና ቸል ብለው ማለፍ እንደሌለባቸው መልእክት ላስተላልፍላቸው ፈልጋለሁ። ለመሆኑ የሰሞኑ የአዲስ አበባ ሁኔታ ምን ይመስላል? ሪዮት ትስ ይልኝ ሞክር ስቲ በቂ የሆነ መረጃ አለኝ ብዬ ብዙ ነገር ለማለት አልችልም ግን አሁንም ሰዎች እየታሰሩ ነው። እኔ ከተፈታው ቀን ጀምሮ እንኳን ብናይ በጣም ብዙ ሰዎች እየታሰሩ ነው። በተለይ የአንድነት ፓርቲ ያው የቀድሞው ማለት ነው አባሎች የሆኑ ሰዎች እነሱ ላይ እንደዚህ ሰማያዊም ላይ እንደዚህ አይነት ነገር አያለው አነባለሁኝ እና በጣም የሚያሳዝን ነገር ነው ያለው። ከፕሬዚዳንት ባራክ ኦባማ ጉብኝት ጋር በተያያዘ ራሱ ተጠርጥራችኋል ተብለው በአልሸባብ ተብለው በጣም ቢጠረጠሩ የማይገባቸው ከእንደዚህ አይነት ጉዳይ በጣም የራቁ ሰዎች ሁሉ እየታሰሩ ነው የሚገኙት እና ይህንን ይህንን ስታይ ያው በጣም ከጊዜ ጊዜ እየከፋ ያለበት ሁኔታ ነው፣ የመንግስት ሁኔታ የምታየው ማለት ነው። አንቺ ራስሽ እንደገና እታሰራለሁኝ ጉዳት ይደርስብኛል ብለሽ አትሰጊም? እሱማ በጣም በጣም ታስባለህ እንጂ ይህንንማ ካላሰብኩኝ ያው ያድግን አላውቀውም ማለት ነው። ምክንያቱም ከዚህ በፊት በሌሎች ብዙ ሰዎች ሳያለ ከእስር ቤት ከወጡም በኋላ እንደገና ተመልሰው ተመሳሳይ እንቅስቃሴ ሲያደርጉ የተቃውሞ እንቅስቃሴ ሲያደርጉ ሲያገኛቸው ያው እንደውም የበለጠ በከፋ መልኩ እንደሆነ ሁለተኛው ወይም ሦስተኛው የሚሆነው ብዙ ሰዎችን ማስረጃ አድርጎ መናገር ይቻላልና የእኔም ጉዳይ ከዚህ ላይርቅ ይችላልና አልታሰርም ወይም ደግሞ ሌላ ጉዳት አያገኘኝም የሚል ሞኝነት የለኝም። ምክንያቱም እስካላቆም ኮኝ ድረስ ወይም እስካልተውኩኝ ድረስ እንደዚህ አሁን ለምሳሌ እንደዚህ አይነቶቹ ኢንተርቪዎች ራሱ አሁን ባለው መንግስት ሁኔታ ሪስኪ ናቸው እና ያው ግን ሪስኩን ወስደህ ነው ትግል ውስጥ ስትገባ እንጂ አልታሰርም የሚል ሞኝነት የለኝም። ሪዮት በጣም አመሰግናለሁኝ። እንግዲህ ሰላም እንደምትሆኚ ተስፋ አድርጋለሁኝ። ጤንነትሽን ጠብቂ። መልካም ምሽት። በጣም እግዜር ይስጥልኝ። እኔም በተራዬ ሰለሞንንና እንግዳውን ርዕዮት አለሙን አመሰግናለሁ። አድማጮች በፕሬዚዳንት ባራክ ኦባማ የኬንያና የኢትዮጵያ ጉብኝት ላይ ያተኮረው ልዩ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ውይይት ታሪኩ ከመቶ ዓመት በላይ ሄዶ ከሺ ዘጠኝ መቶ ሶስት ዓመተ ምሕረት ጀምሮ በሁለቱ አገራት መካከል የነበረው። አሁን ቀጣዩ ውይይት ቃለ ምልልሳችን ኢትዮጵያና ዩናይትድ ስቴትስ ታሪክ፣ ዲፕሎማሲ፣ ትንታኔ በሚል ርዕስ በሞርጋን ስቴት ዩኒቨርሲቲ ዓለም አቀፍ ጥናቶች መርሃ ግብር የፖለቲካ ሳይንስ መምህሩ ዶክተር ጌታቸው መታፈሪያ የዛሬ ሰባት ዓመት ጥናታዊ መጽሐፍ አውጥተው ነበርና ይህንኑ ተንተርሶ የተካሄደ ነው። ዶክተር ጌታቸው መታፈሪያ በመጪው የፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ላይ የሚያስቡትንና በምርምራቸው ውስጥ የሚያካተቱትን በኢትዮጵያና በዩናይትድ ስቴትስ መካከል ያለውን ግንኙነት ይመለከታሉ። ወደ ቃለ ምልልሱ ልመልሳቸው። ታሪኩ ከመቶ ዓመት በላይ ሄዶ ከሺ ዘጠኝ መቶ ሶስት ዓመተ ምህረት ጀምሮ በሁለቱ አገራት መካከል የነበረውን የፖለቲካ ግንኙነት እንዴት ተጀመረ? ዲፕሎማሲ ውስጥ ምን አይነት ውጣና ውረድ ነበረው? አሁን ደግሞ ባለው በወቅቱ በተለይ ኦባማ ሲመረጡ በዛን ጊዜ የነበረው የህዝቡ ጥያቄ ምን እንደነበረ የዴሞክራሲ የሰብአዊ መብት ጥሰቶች እነዚህ ሁሉ በኢትዮጵያ ውስጥ የታዩ ስለሆነ ምናልባት እኚህ አዲሱ ፕሬዚዳንት አዲስ እይታ ይዘው ስለሚመጡ ያን ያሻሽላሉ ብሎ ተስፋ ያደረገ ጽሁፍ ተስፋ ያደረገ መጽሐፍ ነበር። ዶክተር ጌታቸው እርሶ የኦባማ ፖለቲካ የኦባማ ዲፕሎማሲ በአፍሪካ ላይ የሚከተሉት ውድቅ ነው፣ ፎርሻዋል ነው የሚሉት አሁን አሁን። ምክንያቱም ኦባማ ሲመጣ ብዙ ተስፋ ነበረን። አዲስ እይታ መነጽሩም ደግሞ ከሌሎቹ የአሜሪካ መሪዎች የተለየ መነጽር ላይ የተለየ እይታ እንዳለው ከተጎዳው አካል ከተጎዳው ክፍል እንደመጣ ከጥቁር ከድሃ የሶስተኛው ዓለም ብሶት በቅርብ የሚያውቅ ያወቀም ከህዝብ ጋር የሰራ ሰው ስለነበረ በአፍሪካ እንዲሁም ደግሞ በአሜሪካ ውስጥም ደግሞ በዚህ በደሃው አካባቢ ትልቅ ለውጥ ያመጣል ተብሎ ታምኖበት ነበረ። አንድ ነገር መጥቀስ ያለብኝ አሜሪካ ፕሬዚዳንት ከተሆነ ሁሉ ነገር ጨብጦ ይዛል ማለት አይደለም። የአሜሪካ የአስተዳደር ሁኔታው ቼክስ ኤን ባላንስ የሚሉት ሁኔታ አለ። ፕሬዚዳንቱን የሚቆጣጠረው አለ፣ ህግ አውጭው አለ። በዛ ላይ ደግሞ የሞራል የበላይነት ብቃት ያለው ሱፕሪም ኮርት የሚባለው ከፍተኛው ፍርድ ቤት አለ። በነዚህ በነዚህ መካከል ነው ፖለቲካው የሚካሄደው እና ኦባማ እንደ አፍሪካ አገሮች ዲክቴተሮች ሁሉ ነገር ሊመራ አይችልም። ሀሳብ ያቀርባል፣ ሀሳቡ መጽደቅ አለበት። ያለበለዚያ እንደፈለገው ሊፈነድቅ አይችልም። ያ ችግር እንዳለው ይገባኛል። በሌላ መልኩ ደግሞ ዝም ብሎ ለምሳሌ አጥፊ ሀገሮችን መቅሰስ የሚያስፈልገውንም እርዳታ መከልከል እያለ ከድሃው ጋር አንድ መንግስት፣ አንድ መሪ ከድሃው ጋር መዋል አለበት እንጂ፣ ከሀብታሙ ከባለጸጋው፣ ከመሪዎች ጋር ከዋለ ለነገ ፖለቲካ ጥሩ አይደለም እና ኦባማ በዛ በኩል በኢትዮጵያ ውስጥ ለምሳሌ የሰብአዊ መብት አለመከበር ሲኖር የፖለቲካ ምህዳሩ እየጠበበ የሚሄድበት ጊዜ ጥቂት ሰዎች ያለቅጥ እየከበሩ ያ አከባበራቸውን ደግሞ አጠያቂ በሆነ ሁኔታ እየሆነ በሚሄድበት ጊዜ ይህ ዘላቂነት ያለው ሰላም ሊያመጣ አይችልም፣ በአንድ ሀገር ላይ እንግዲህ። ኦባማም ቢሆን ከመሪዎች ጋር ሳይሆን ከህዝብ ጋር መሆን አለበት። እርግጥ እንደ ፖለቲካል ሳይንስ አስተማሪ የፖለቲካውን ሁኔታ ነው የሚያየው። መንግስት የቀኑን መንግስት ነው አንድ መንግስት የሚረዳ ህዝብን አሁ ያለውን መንግስት ብቻ ነው እንትን የሚለው ግን ያም ሆነ ይህ ግን መንግስትንም እየረዳ ኧረ፣ ህዝቡም እኮ ተጎድተዋል እያለ መጫዋ አለበት እና በዛ ምክንያት ፕሬዚዳንት ኦባማ አፍሪካን ጎጥተዋል። እንደተመኘነው ነው አልሆነም። በኢትዮጵያ ላይም እንደዚሁ እሱን መጥፎ አሻራ የጣሉ ይመስለኛል። ምንድን ነው አሁን የፕሬዚደንት ኦባማ ጉብኝት ፋይዳ፣ ወደ ኢትዮጵያ የሚያደርጉት እንግዲህ እሳቸው የመጀመሪያው ፕሬዚደንት መሆናቸው ነው። ወደ ኢትዮጵያ ሲሄዱ እንዳይሄዱም ብዙ ጥሪ ሲደረግ ነበረ። ወደ ኢትዮጵያ የሚሄዳቸው ነገር ያስደሰታቸው ደግሞ ብዙዎች አሉ። ምንድን ነው ትርጉሙ? ኦባማ ሄዱ አልሄዱ ለኢትዮጵያ የሚሰጠው ጥቅም ምንድን ነው? አንድ የአሜሪካ ፕሬዚደንት ሌላኛውን ሀገር ጎበኘ አልጎበኘ ምንድን ነው ያለው ትርጉም? አሁን እንግዲህ አንድ ፖሊሲ ሲወሰድ ደጋፊም ተቃዋሚም አለ። የአንድ እንግዲህ የመሪ ዋናው ተግባር እነዚህን ተቃውሞች ለማቀዝቀዝ እና ወይም ደግሞ ቁጥራቸውን ለማሳነስ እና ደጋፊዎችን ደጋፊዎቹን ለማብዛት ነው። ግን የኦባማ ወደ ኢትዮጵያ መሄድ አንደምታው ምንድን ነው በሚባለው ላይ ሶስት አይነት አመለካከት አለኝ። አንደኛ ለአሜሪካ ትልቅ አንደምታ አለው። የንግድ በር ለአሜሪካን ነጋዴዎች ካለፈው የበለጠ ይከፍታል። ከኦባማ ጋር የሚሄዱ ነጋዴዎች እንዳሉ ይሰማኛል፣ እና ያ ይከፈትላቸዋል። አሜሪካኖች ሌላ አዲስ አበባ ብቻ እኮ አይደለችም። አዲስ አበባ የአፍሪካ ዋና ከተማ ነች። አዲስ አበባ ውስጥ ያለው የአፍሪካ ሕብረት መቀመጫ አለ። ያንን ሄዶ መጎብኘቱ እዛ ላይ መገኘቱም ደግሞ ለአፍሪካ እውቅና እንደሰጠ ለአፍሪካ ፖለቲካ ድጋፍ እንደሰጠ ነው የሚያሳየው። ያ ነው እንግዲህ ከአሜሪካ በኩል ሲታይ ከኢትዮጵያ መንግስት ደግሞ ሲታይ ገዢው ፓርቲ የሚወስዳቸው ሁሉ በፕሬዝዳንት ኦባማ ቡራኬ እንደተሰጠው እንደተወደደለት ተቀባይነት እንዳገኘ ይመሰላል። ሌላው ደግሞ ከአሜሪካ ከገናና መንግስት መሪ ጋር ተቀራርበው ተቃቅፎ ፎቶግራፍ መነሳት ራሱ ደግሞ አንድ የፖለቲካ ፍጆታ የፖለቲካ ጥቅም ሊያስገኝ ይችላል። ለገዢው ፓርቲ እንግዲህ ሁለት ለአሜሪካ ያለው አንደምታ ለኢትዮጵያ መንግስት ላለው አንደምታ ነው። ሦስተኛ ለኢትዮጵያ ሕዝብ ደግሞ የሚሰጠው ጥቅም ምንድን ነው? ከሚለው በዚህ በሸር ረብ አቀባበል ላይ በደህንነት በሴኪሪቲ መልክ የኢትዮጵያኖች መብት በተለይ በአዲስ አበባ አካባቢ የበለጠ ሊታገድ ይችላል። የመዘዋወር መኪና መንጋት ሀሳባቸውን ደግሞ ወጥተው ለማሰማት መሞከር እዛ ላይ ህዝቡ ላይ ትልቅ ተጽዕኖ ያመጣል። ህዝቡ በቀጥታ ከዚህ ጉብኝት ትርፍ አያገኝበትም። የሚያገኘው ትርፍ እንዲሁ በዝሩቁ ዝም ብሎ ማዳመቅ ነው እና ይህም ስል ግን በኢትዮጵያ የታወቀ የኢትዮጵያን ህዝብ እንግዳ ተቀባይነት እንዳለ ሆኖ ማየት አለብን። እና በዚህ አይነቱ ነው እንግዲህ የማየው በሶስት አይነቱ፣ ለአሜሪካ ህዝብ፣ ለአሜሪካ መንግስት፣ ለኢትዮጵያ መንግስት እና ለኢትዮጵያ ህዝብ፣ እዛ ነው የማየው አንደምታ። እርስዎ በግሎ ዶክተር ጌታቸው የፕሬዚደንት ኦባማን ወደ ኢትዮጵያ መሄድ ከሚደግፉት ኖት ወይስ ከሚቃወሙት ኖት? እንዲሄድ እፈልጋለሁ። መጀመሪያ እንዲያውም ጋና ከመሄዱ በፊት ወይም ከመሄዳቸው በፊት የጻፍኩ ደብዳ ወረቀት ነበረ አርቲክል ነበረ። መጀመ መሄድ ያለባቸው እንዲያውም ኢትዮጵያ ነው። ምክንያቱም ኢትዮጵያ የአፍሪካ አገሮች ዋና ከተማ ነች፣ የአፍሪካ ህብረት መቀመጫ ነች። ከዛ ለአምሳ አራቱ የአፍሪካ አገሮች መልእክት ሊልኩ ይችላሉ። ለምሳሌ ጋና ውስጥ ያደረጉትን መልእክት ጋና ውስጥ ሆኖ ከማሰማት አዲስ አበባ የአፍሪካ ህብረት መቀመጫ ላይ ሆነው ቢያሰሙ ደስ ይለኛል። መሄዳቸው አሁን ግን ጥሩ ነው። ግን ሄደው ምን አደረጉ ነው፣ ምን ያደርጋሉ ነው ጥያቄው ምን ያደርጋሉ ብለው ይጠብቃሉ እርስዎ ፕሬዚደንት ኦባማ ቅድም የዘረዘሯቸው ነገሮች አያውቁም ብለው ያስባሉ ወይም ችላ ይሏቸዋል ብለው ያስባሉ ያውቃሉ ያውቃሉ እንግዲህ ዋናው መርኋቸው ዲፕሎማሲ ምን ይጠብቃሉ ከጉብኝታቸው ከጉብኝታቸው በህዝብ ፊት ለፊት ቢናገሩ ደስ ይለኛል ኢትዮጵያን በመውቀስ ግን እንግዳ ሆኖ የሚሄድ መሪ በህዝብ ፊት የጋበዘው መንግስት አያሳጣም ከጀርባ ግን እንደዚህ ካላደረጋችሁ በዚህ ጊዜ ውስጥ ይሄንን ይሄንን እርምጃ እንወስዳለን። የፖለቲካ መሪዎች እንዲፈቱ፣ የጋዜጣ ጸሐፊዎች፣ የሚዲያ ሰዎች እንዲፈቱ፣ ሰብአዊ መብት እንዲፈታ፣ እንደዚህ ካላደረጋችሁ ይህን ይህን እርምጃ እንወስዳለን ማለት ግን አለባቸው መንግስትም ደሞ ሰምቶ ተፈጻሚ ማድረግ አለበት። ያንን ነው የምጠብቀው። የአፍሪካ ህብረት አዲስ አበባ ላይ ባይኖር ኖሮ ፕሬዚደንት ኦባማ ይጎበኙ ነበር ኢትዮጵያን ብሎ ያስባሉ። እንግዲህ እሱን አላውቅም፣ ዶክተር ጌታ አላውቀም። ግን የአዲስ አበባ የኢትዮጵያ የአፍሪካ ህብረት አዲስ አበባ መኖር ስበት አለው። ግን ባይኖር ኖሮ ይሄዳሉ አይሄዱ፣ ያንን ማንም የሚያውቅ ሰው የለም። ይህንን መጽሐፍ ያሳተመው አልጎራ አሳታሚ ስለ መጽሐፉ ጠቅለል ያለ ማብራሪያ ጽፎ ነበርና፣ ድንቅ ምርመራ ነው ያደረጉት በሁለቱ ሀገሮች ግንኙነት ላይ ከአንድ መቶ ዓመት በላይ በዘለቀው ግንኙነት ላይ በዲፕሎማሲያዊ ግንኙነቶቻቸው ላይ ሰነዶችን ከአርካይቭ እያወጡ እንደተመለከቱ የመንግስት ሰነዶችን እንዳዩ የመንግስት ባለስልጣናትን ኢንተርቪው እንዳደረጉ ቃለምልልስ እንዳደረጉ ብዙዎቹን ወደ አማርኛ እንደመለሱ እና uh ፖለቲካ ሳይንስ ክህሎት፣ ሙያዊ ክህሎት ሆነ ወይም ፖለቲካል ሳይንስ ኤክስፐርቲዝ ነው የሚለው በጽሁፉ እነዚህን ክንዋኔዎች ለመተንተን እንደተጠቀሙባቸው አስቀምጧል። አልጎራ ፐብሊሺንግ፣ ሌሎችም በጣም ብዙ አስተያየቶቻቸውን የሰጡ ምሁራን አሉ በዚህ መጽሐፍ ላይ ወደፊት መለስባቸዋለሁኝ ወደ እነሱ። እና ይሄ መጽሐፍ በጣም ስፋት ያለው የሁለቱን ሀገሮች ታሪክ የሚያሳይ ነው እና በቅርበትም የሚናገር ነው እንደው እንደ አንድ ቀልድ ከሚመስል ነገር ልነሳና እስቲ ወደዚህ መጽሐፍ ከመግባቴ በፊት ዶክተር ጌታቸው ገጹን ያዩ አንዳንድ ሰዎች ምን አሉ? ምነካው ዶክተር ጌታቸው እስቲ አሁን የሦስት ሺና የአራት ሺህ ዓመት ታሪክ አክሱም ሐውልትን ከዋሽንግተን ቅስት ጋር ጎን ለጎን እንደዚህ እኩል አቁሙ ማሳየቱ ምን ማለቱ ነው? የሚሉ ነበሩና እስቲ ዶክተር ጌታቸው ምን ይላሉ እርስ በነገሩ ላይ በነገራችን ላይ መጽሐፉ ሽፋን ላይ የተሳለው ስዕል በልጄ አርቲስት በሆነች በህሊና ነው የተሳለው የአክሱም ሐውልት አንድ ሺ ሰባት መቶ ዓመት ገደማ ያለውን እና ዋሽንግተን ዲሲ የሚገኘውን አሜሪካን ሐውልት ሁለት መቶ አምሳ ዓመት ገደማ ያለውን አንድ ላይ ዘመም ብለው በጭንቅላታቸው ሲገናኙ ያሳያል። ይህ እንግዲህ ትልቅ ምሳሌ ያለው የድሮው አገር ሶስት ሺህ አመት ያላት አገር አምስት መቶ ወይም አራት መቶ አመት ካላት አገር ጋር ተገናኙ ለማለት ነው። እነኚህም ሁለቱም ሀውልቶች ደግሞ በሁለቱ አገሮች ሰንደቅ አላማዎች ከበስተኋላ የታጀበ ነበረ እና ትልቅ መልእክት አለው የጥንታዊት አገርና አዲሲቷ አገር ተገናኙ ለማለት ያህል ነው። አመሰግናለሁኝ ዶክተር ጌታቸው እና እስቲ ዘለቅ እንበልና ወደ ውስጥ እንጀምር። ከፕሬዚደንት ቴዎዶር ሩዝቬልት ዘመን ጀምሮ የነበረውን ታሪክና ያኔ ነው ሀያ ስድስተኛው ፕሬዚደንት በነበሩ ጊዜ ነው ለመጀመሪያ ጊዜ የሁለቱ ሀገሮች ጥንስስ የተጀመረው፣ አሁን አሁን በቴዎዶር ሩዝቨልት ጊዜ ነበረ። ኢትዮጵያንን አሜሪካኖች ቀደም ብለው ያውቋት ነበረ። ስለ ታሪኳ ስለ ጂኦግራፊ አቀማመጧ የቆየ የክርስትና ሃይማኖት ተከታይ እንደነበረች የመጽሐፍ ባህል እንዳላት ቀደም ብሎ ከአውሮፓኖች ጋርም እንደሚገናኙ ሄሮዶትስ እንኳን ምን ብሎ ጽፎ ነበረ? የግሪክ አማልክት ማምሻቸውን ኢትዮጵያ ሄደው ከንጹሐን ኢትዮጵያኖች ጋር እያረፉ ይመለሳሉ ብሎ የጻፈበት ነበረ። እና ኢትዮጵያ የቆየ ታሪክ ነበራት እና እቺን አገር ይጓጓት ነበር። ብዙዎቹም ደግሞ ለአደንም እያሉ ይሄዳሉ ለማጥናትም ብለው የሚሄዱ አሉ። እና በዛ በዛ ምክንያት ነበር የተጀመረው የኢትዮጵያና የአሜሪካ ግንኙነት። እና እንዴት ወደ ይፋዊ ግንኙነት ዘለቀ? እሺ፣ እንግዲህ አንደኛ የአጼ ምኒልክ በአድዋ ላይ ጣሊያንን ድል ማድረግ ስምንት መቶ ዘጠና ስድስት በአውሮፓኖች አቆጣጠር፣ ያ ታላቅ ትምህርታዊ የሆነ የጦር ውጤት ነበረ። አውሮፓኖችም ኢትዮጵያ አሁን ደሃ ወይንም ወደ ኋላ ቀር አገር አይደለችም፣ ከእኛ ጋር እኩል ነች ብለው የተቀበለዋት ነበረ። ልክ የአፍሪካ ጃፓን ነች ብለው ያዩዋት ነበረ። ምክንያቱም ጃፓን ነጩን አገር ሩሲያን አሸንፋ ነበረ። ጥቁሯ አገርም ኢትዮጵያ ነጩን ሀገር ጣሊያን አሸንፋ ነበረ። አንዳንዶችም ደግሞ በተለይ ጥቁሮች አፍሪካን አሜሪካኖችም፣ አፍሪካኖችም ይህ የነጭና የጥቁር ትግል ነው፣ በዚህ ትግል ላይ ነጩ ተሸንፎ ጥቁሩ አሸነፈ የሚባል ያ ሁሉ ነበረ እና ያ ቀልብ የሚስብ ሁኔታ ነበረ። ያም ሆነ ይህ ዊሊያም ኤሊስ የሚባል በጣም የታወቀ ቱጃር ከቴክሳስ ነው። ዎል ስትሪት ላይም በዚያን ጊዜ እንግዲህ የታወቀ ጥቁር እሱ ነበር። በአሜሪካ ሀገር ይነግድ ነበረ። ስለ አጼ ሚኒሊክ ስለ አድዋ ሰምቶ እኚህ ሰውዬ ሂጄ ማየት አለብኝ ብሎ ከሚስቱ ጋር አጼ ሚኒሊክን ሄዶ ጎበኘ። እንዲያውም በወርቅ የተሸለመ ሽጉጥ ይዞላቸው ነበር ይሄለ እና አጼ ሚኒሊክንም አስፈቅዶ የጥጥ ማምረቻ እርሻ ደቡብ ኢትዮጵያ ውስጥ እንዲሰጠው ጠይቆ ያንን ሁሉ አግኝቶ ነበረ እና ይህ ሰው እቺ ታላቅ ሀገር፣ የአፍሪካ ታላቅ ሀገር ከአሜሪካ ጋር የንግድ ቁሩኝነት እንድታደርግ በጣም ስለሚፈልግ መንግስታትን የአሜሪካን ፕሬዚዳንቶቹ እየመጣ ይጠይቅ ነበረ። ያ በዛ እንዳለ ፈረንሳይ ሀገር ማርሴልስ ከተማ የአሜሪካን ሀገር ቆንስላ የነበረ ሮበርት ፒት ስኪነር የሚባል እንዲሁ ኢትዮጵያ እኮ የምትባል ሀገር ወደፊት በአፍሪካ ውስጥ ታላቅ ሀገር የምትሆን ገናና ሀገር የምትሆን ነጻነቷን ይዛ ባህሏን ጠብቃ የቆየች ሀገር ነች እና እቺ ሀገር ከአሜሪካ ጋር መገናኘት አለባት ብሎ ብዙ ብዙ ይለፋ ነበረ በዚህን ጊዜ የአሜሪካ መንግስታት ብዙም አልተቀበሉትም ነበረ ግን በመጨረሻ ላይ እንዲያውም ከስቴት ዲፓርትመንት ጋር ሲጻፍ ሲጻጻፍ በመጨረሻ ፕሬዚደንት ቴዎዶር ሩዝቨልትን በግንባር አግኝቶ አስረዳቸው እና በዛ ምክንያት ነው እንግዲህ ቀስ በቀስ የመጀመሪያው ግንኙነት በዲፕሎማሲ ሳይሆን በንግድ እንዲጀመር ተደርጎ ያ እያደገ እያደገ ወደ ትልቅ ዲፕሎማሲና የኤምባሲ መከፈት ደረጃ ደረሰ። ዶክተር ጌታቸው ኒውዮርክ ሃርለም ውስጥ ቤተ ክርስቲያን አለ። የአቢሲኒያ ቤተ ክርስቲያን ይባላል። ወይም ቸርች ኦፍ አቢሲኒያ ነው የሚባለው። ከኢትዮጵያ የመጡ ነጋዴዎች አራት መቶ የሚሆኑ ነጋዴዎች ይመስለኛል። እና እነሱም እንደዚሁ በሁለቱ መካከል ድልድይ ለመፍጠር የፈጠሩት ታሪክ አለ ይባላል። ነው እንግዲህ ምንድን ነው ኢትዮጵያኖች ነጋዴዎች እንግዲህ በዛን ጊዜ ኢትዮጵያን ነጋዴዎች ነበሩ። አዎ የታወቀ ነው። የረጅም ጊዜ ከሩቅ ምስራቅ ጋር ከህንድ ጋር ሁሉ የሚናገድ ታሪክ ነበር፣ የኢትዮጵያ ታሪክ የነበረው። ወደ ኋላ ስንመለስ በወቅቱ በዓለም ላይ አራት ታላላቅ መንግስታት ነበሩ። የሮም፣ የአክሱም፣ ፐርዣ አሁን ኢራን እና የቻይና ነበሩ። እነኚህ ታላላቅ ግዙፍ መንግስታት ነበሩ። ወደ ጥያቄ ለመመለስ ኢትዮጵያ ከኢትዮጵያ የመጡ ነጋዴዎች በእሁድ ቀን ቤተ ክርስቲያን ሄዱና ለማስቀደስ ለመጸለይ ገብተው ተቀመጡ። ፊት ለፊት ተመትተው ሰዎች ነጮች መጥተው ጥቁሮች ወደ ኋላ ነው የሚቀመጡት፣ በባህላችንና ወደ ኋላ ሂዱ ሲባሉ እንዴ፣ በነጭ እና በጥቁር መካከል ደግሞ ምንድን ነው በእግዚአብሔር ቤት? አንደኛ ይህን ነገር ዘይቤ አናውቀውም። እዛ ላይ ደግሞ በእግዚአብሔር በመጸለያ በአምልኮ ቤት ውስጥ እንደዚህ አይነት እንዴት ይደረጋል ብለው ሲወጡ ጥቁሮች ተከትሏቸው ወጡ። በዛ ምክንያት ሄደው አበሲኒያን ቸርች የሚባል ከፈቱ። ብዙ ጊዜ ጥቁሮች ነጮች ጋር እየሄዱ ነበር የሚጸልዩት። በዚህ በዘረኝነት ምክንያት እየወጡ የራሳቸውን ከዚያ በኋላ የራሳቸውን ቤተ ክርስቲያን መመስረት ጀመሩ። አበሲኒያን ቸርች ይላሉ። ዛዮን ቸርች ይላሉ። አፍሪካን ቸርች ይላሉ። እንደዛ እንደዛ እያሉ ልዩ ልዩ እንግዲህ የተለያየ በፖለቲካውም፣ በኢኮኖሚውም፣ በህብረተሰብም፣ በሃይማኖትም የአሜሪካ እንትን እየተለያየ ሄደ። እና በዛ ምክንያት አበሲኒያን ቸርች ብለው መሰረቱ እንግዲህ ሁለት መቶ ዓመታቸውንም ሲያከብሩ በዚህ መጽሐፍም ውስጥ ተጠቅሷል። እነኚህ የቤተ ክርስቲያኗ አባላት ካህኑም ሆነው ኢትዮጵያን ሄደው ጎብኝተዋል። ያው ኢትዮጵያን እንደ ሌላዋ ሁለተኛው ኢየሩሳሌም አድርገው ነው የሚያየዋት። በዛ ምክንያት ነው በዚህ በምዕራቡ ንፍቀ ክበብ የመጀመሪያው የጥቁር ቤተ ክርስቲያን ነው ተብሎ ነው የሚነገረው። ነው እና የኢትዮጵያ ሚሌኒየም የተከበረ ጊዜም እንደዚሁ አራት መቶ የሚሆኑ ልኡካን ሄደው ነበር መሰለኝ ወደ ኢትዮጵያ። ልክ ነው በዚያን ጊዜ ሬቨረንድ ባት የሚባል ሰውዬ በመምራት ሄዷል። በነገራችን ይህ ቤተ ክርስቲያን በአሜሪካን ፖለቲካ ውስጥ ታላቅ ሚና የተጫወተ ነው። ለመጀመሪያ ጊዜ ጥቁሮችን ሰብስቦ የስራ ሙያ ያሰለጠነ በዲፕሬሽን ጊዜ በሺ ዘጠኝ መቶ ሰላሳዎቹ አመት ህብረት ውስጥ የኢኮኖሚ ቀውስ በነበረበት ጊዜ ምግብ እያቀረበ ስራ እያሰለጠነ ስራ የሚያስይዝ ከመንግስት አልፎ ቀድሞ በመገኘት ድሀውን የሚረዳ የነበረ ነው። ከዛ በኋላም ደግሞ ታላላቅ መሪዎች እንደነ ፊደል ካስትሮ ሁሉ መጥተው እዛ ነበር ንግግር ያደረጉት። ጃንሆይም መጥተው ያንን ቦታ ጎብኝተው የወርቅ መስቀል ሰጥተው አሁን በቤተ ክርስቲያኒቷ ውስጥ ትልቁ የወርቅ መስቀል ጃንሆይ ለዚህ ቤተ ክርስቲያን የሰጡት ነበር። የሚገኘውም በጥቁሮች መኖሪያ አካባቢ ታሪካዊ በሆነ አካባቢ ነውና፣ አለም አለም እንግዲህ ለም ሬኔሳንስ ይባላል። የስነ ጽሁፍ የሲኒማ የቲያትር የነዚህ ሁሉ መካ ወይንም እምብርት የሆነች ወደዚህ ጉዳይ ወደፊት መቼ መመላለሳችን አይቀርም። ዶክተር ጌታቸው ሰሞኑንም የኢትዮጵያና የአሜሪካ ግንኙነት ታሪክ የምንነጋገርበት ስለሆነ እስቲ አሁን ዘለቅ እንበልና ቅድም ያነሱልኝ በፕሬዚደንት ቴዎዶር ሮዘቨልት ጊዜ የተጠነሰሰው የሁለቱ ሀገሮች ግንኙነት ወደ ዲፕሎማሲያዊና ይፋ ወደሆነ ግንኙነት በምን ሁኔታ ተሸጋገረ? እንዴት ነው ጠንካራ የሁለት እኩል ሀገሮች ግንኙነት የሆነው? መቼ ነው የኢትዮጵያና የአሜሪካ ግንኙነት? እንግዲህ አሜሪካኖችም ኢትዮጵያን ይፈልጉ ነበር። በተለይ ደግሞ የቀዝቃዛዊ ዓለም ጦርነት በተነሳበት ጊዜ ነፃ አገር በአፍሪካ ውስጥ እንግዲህ ነጻ አገር አገሮች ሁለት ናቸው። ላይቤሪያ ላይቤሪያም ደግሞ ነፃ ይህን ያህል አትባልም፣ ምክንያቱም የአሜሪካ ከአሜሪካ ጥበቃ ስር ነበረች ያቋቋማት ነች። የአሜሪካን አይነት ሰንደቅ አላማ ነው የሚከተሉት ሞኖሮቪያ ፕሬዚዳንት ሞንሮ ላይቤሪያ ሊበርቲ በዛ በዛ የተቆራኘ ነው። ኢትዮጵያ ግን ለብቻዋ ነጻ የሆነች ሀገር ነበር። ይሄ ማለት የቀዝቃዛው ጦርነት ጊዜ ሳይሆን የቅኝ ግዛት ዘመን ለማለት ፈልገው ነው በቅኝ ዘመናት አሁን በቅኝ ጊዜ ዘመን እንግዲህ ራሷን የቻለች ነች። ከሌሎቹ ጋር አሜሪካኖች ሊገናኙ አይችሉም፣ ምክንያቱም በቅኝ ግዛት ውስጥ ስለነበሩ የሌላ አገር ይዞታ ሄደው ሊያነጋግሩ ወይንም ግንኙነት ሊያደርጉ አይችሉም። ነጻ መንግስት እንዳፈቀዳት የነጻ የፎረም የውጭ ፖሊሲ የምትከታተል ኢትዮጵያ ነች። ከእሷ ጋር ግንኙነት ለማድረግ ሞ ፈለጉ ምክንያቱም አንደኛ ጠበብቶች፣ የሳይንስ ጠበብቶች፣ የእርሻ ጠበብቶች ኢትዮጵያ የአዝርዕት የፍራፍሬዎች የአታክልት፣ እነዚህን የመሳሰሉ የበለጸገ ስለሆነ ያንን ለማጥናት ኢትዮጵያ ለም የተፈለጉ አንዳንድ ኢትዮጵያ ውስጥ የሚበቅሉትንም አዝርት ወደ አሜሪካ እያመጡ እያበቀሉ እንዴት አድርገው ሊራባ እንደሚችልም ያጠኑ ነበረ። በዚህም በ ሶሲዮሎጂ በአንትሮፖሎጂ በዛ በዛ አካባቢ ደግሞ ትምህርት ያላቸው ሰዎች ኢትዮጵያ እየሄዱ ለማጥናት ፍላጎት ነበራቸው። እየሄዱ አጠኑ። አንዳንዶቹም ደግሞ እንደዚሁ እየሄዱ አዳዲስ ነገሮችን አዩ። ለምሳሌ የቤተ እስራኤሎች ኢትዮጵያ አይሁዶች መኖር በጣም አስገረማቸው። ለአውሮፓ ሄደው ለአሜሪካ እየመጡ አንድ የኒውዮርክ ጋዜጣ ጸሐፊ የነበረ ሰው እየዛ ሄዶ አይቶ መጥቶ ኢትዮጵያ ውስጥ እኮ ይሄ ነገር አለ ብሎ እና የአሜሪካኖችን የአውሮፓኖችን ቀልብ ሳበኝ። ይሄ ሁሉ በዛ በዛ ምክንያት አሜሪካኖች ወደ ኢትዮጵያ እንግዲህ አዘነበሉ። ኢትዮጵያም ደግሞ እንደዚሁ አሜሪካን በጣም ትፈልግ ነበረ። ምክንያቱም የአሜሪካ ጥበብ፣ ቴክኖሎጂ፣ የትምህርት ተቋሟ ለኢትዮጵያ ይጠቅማል የሚል ፍላጎት ነበራቸው እና ኢትዮጵያን እንደ ኢትዮጵያ አሜሪካንን ተንተርሳ ልታድግ ትችላለች የሚል እምነት ነበራቸው። እንዲሁም ኢትዮጵያ አሜሪካን ትፈልግ ነበረ። ምክንያቱም ጎረቤት ያሉት ቅኝ ገዢዎች እንደ እንግሊዝ፣ ፈረንሳይ፣ ጣሊያን ወዘተርፈ ያሉት ሀገሮች በመልካም ዐይን ኢትዮጵያን አየውም ነበረ። ቅኝ ለመግዛት ይፈልጉ ነበረ። ስለዚህ አሜሪካ ጋር ሽርክና ማቋቋም ወይንም መመስረት እነኚህ ሰዎች እንዲያው ገለል እንዲሉ ያደርግልናል የሚልም ፍላጎት ነበረ። ያም የኢትዮጵያን ቀልብ ሳበ። በሌላ በሌላ መንገድ ደግሞ ኢትዮጵያ የኢትዮጵያ መንግስታት ከአፄ ምኒልክ ጀምሮ እስከ ቀዳማዊ ኃይለ ሥላሴ ድረስ አፍሪካን አሜሪካኖችን እናንተ ወደ ሀገራችሁ ወደ ኢትዮጵያ ኑ እውቀት ያላችሁ እውቀታችሁን ይዛችሁ ኑ እያሉ ይጋብዙ ነበር እና ጥቁር አሜሪካውያንን ጥቁር አሜሪካንን እና በዛ በዛ ምክንያት የጥቁር አሜሪካኖች ወደ ኢትዮጵያ ተመልሰው ኢትዮጵያን ኤርላይንስን በትምህርትም በሌላ በሌላ በኩል ትም ትምህርት ቤት እንዲቋቋም ኢትዮጵያ ኤርላይንስ በጠላት ጊዜም እንደዚሁ ኢትዮጵያን ሄደን እንረዳለን ብለው ሰላማዊ ሰልፍ ሁሉ የወጡ ጥቁሮች ነበሩ፣ አሜሪካኖች ወደ ዛለበሉ እና እንደዚህ አይነት ግንኙነት ነበረ። እነህ ግንኙቶች ደግሞ ሁልጊዜ ሰላማዊ የሆኑ ሳይሆን ውጣ ውረድ ወይንም ከፍና ዝቅ የሚልበት ጊዜ ነበረ። ውጣ ውረዶቹ ምንድን ናቸው? የኢትዮጵያ አየር መንገድ፣ የሰላም ጓዶች፣ ትምህርት፣ ኢንቨስትመንት፣ የጣሊያን ወረራ ዘመን፣ የደርግ አገዛዝ ዘመን፣ የኢትዮጵያና የሶማሊያው ዚያድ ባሬ ጦርነት፣ የኤርትራ ጉዳይ፣ የመንግስቱ ኃይለማርያም ከሀገር መውጣት፣ የኢትዮጵያና የኤርትራ ጦርነት፣ ሌሎችም ጉዳዮችን ይዟል። ውይይታችን ወደ ሌሎች በሌሎቹ ጉዳዮች ላይ በሌሎች ዝግጅቶች ይመለሳሉ። ዶክተር ጌታቸው ሙሉን ቃለምልልስ ከዌብሳይታችን ማግኘት ይቻላል። አድማጮች አሁን የማጠቃለያ ዜናውን ላሰማ። የዩናይትድ ስቴትስና ኬንያ ዓለም አቀፍ ሽብር የደቀነውን አደጋ ለመከላከል በጋራ ይቆማሉ ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። በትላንትናው ዕለት ናይሮቢ የገቡት ፕሬዚዳንት ኦባማ ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ በዋናነት የሶማሊያውያን እስላማዊ ጽንፈኛ ቡድን አልሻባብን በመዋጋት ያደረጉትን ጨምሮ ስኬታማ የጸረ ሽብር መደጋገፍ ያሉት መጠነ ሰፊ የትብብር ግንኙነት በሁለቱ ሀገሮች መካከል መኖሩ ነው ኦባማ የተናገሩት። አክለውም ለበርካታ ሁለት ዓመታት በዘለቀው የሶማሊያ በጥብጥ ሳቢያ ከመኖሪያ ቀያቸው የተፈናቀሉ በብዙ መቶ ሺዎች የሚቆጠሩ ስደተኞችን ተቀብላ በማስተናገዷ ኬንያን አመስግነዋል። ሚስተር ኦባማ በዚህ ንግግራቸው ኬንያ ለእድገትና ብልጽግናዋ ደንቃራ ሆኖ የተደቀነባትን ፈተና ለመጋፈጥ አገራቸው ከኬንያ ጋር በመተባበር እየሰራች መሆኗን አመልክተው ሙስናን ለመዋጋት ላሳዩ ቁርጠኝነትም ሚስተር ኬንያታን አወድሰዋል። የአገሪቱ ከፍተኛ መሆኑ የበታች ባለስልጣናት ጉቦ መቀበላቸውን ሊያቆሙ ይገባል ሲሉም አሳስበዋል። ዜጎችን አዳዲስ የንግድ ስራዎችን ከመጀመር ያደናቅፋል ነው ያሉት። የተመሳሳይ ጾታ ግንኙነቶችን በተመለከተ ጥያቄ የቀረበላቸው የዩናይትድ ስቴትሱ ፕሬዚዳንት አንድ አገር በጾታ ዝንባሌና ምርጫቸው ሳቢያ ሰዎችን ማግለል የለባትም ሲሉ መልሰዋል። የተመሳሳይ ጾታ ጉዳይ የኬንያ ጥያቄ አይደለም ያሉት ኬንያታ በበኩላቸው በሕዝባችን ላይ ያለ ፍላጎቱ የምንጭንበት ጉዳ ጉዳይ አይደለም ብለዋል። የቱርክ ተዋጊ ጄቶች በሶሪያ የሚገኘውን ራሱን እስላማዊ ግዛቶች በሚል የሚጠራውን ጽንፈኛ ቡድን የጦር ካምፖች፣ እግረኛ ጦሯ ደግሞ በሰሜናዊ ኢራቅ ያሉ የኩርድ ሰራተኞች ፓርቲ በምህጻረ ቃሉም ፒኬኬ በመባል የሚታወቀውን ቡድን ይዞታዎች ለሊቱን አጥቅተዋል። አድማጮች የማጠቃለያ አወሬዎቹ እነኙ ነበሩ። አቤል ተስፋዬ ነው እየሰማችሁ ያላችሁት። ካናዳዊው አቤል ተስፋዬ በባንዱ ስምም በዊኬንድ እየተባለ ይጠራል። በዛሬ የአሜሪካ የደረጃ ሰንጠረዥ ወይም ቢልቦርድ ላይ የሰማችሁት ካንት ፊል ማይፌስ ሁለተኛ ነው። በነገራችን ላይ በሰንጠረዡ ላይ አስረኛ ቦታ የሚገኘው ሂል ስም የአቤል ሙዚቃ ነው። በዚሁ ልንሰናበት ነው። ክቡራትና ክቡራን አድማጮች ፕሮግራሙን በስቱዲዮ የመራች ሲሆን ግርማነች፣ ቴክኒሻኑ ኬቨን ፋውለር ነው። በመላ ባልደረቦቻችን ስም የምንሰናበታችሁ ያስተናገናችሁ አሉላ ከበደና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን። በደና ደሩ This is everywhere. What deep in love? Cause I know, cause I know, girl I know. She told me.